የኢትዮጵያ መንግስት አሸባሪ ያለው የህወሀት ቡድን ለወታደራዊ ማሰልጠኛነት ሲጠቀምበት የነበረው ቦታ ዛሬ የአየር ጥቃት ኢላማ መሆኑን አስታወቀም። ሮይተርስ የዜና ወኪል በበኩሉ የህወሀት ቃል አቀባይ ጌታቸው ረዳ ካልታወቀ ስፍራ በሳትላይት ስልክ የአየር ድብደባው መፈጸሙን ማረጋገጣቸውን አስነብቧል። የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራር የችሎት ሂደትን ትናንት አቋርጦ ሲወጡ በፖሊስ ቁጥጥር ስር የዋሉ 42 የችሎት ታዳሚዎች ዛሬ ፍርድ ቤት ቀረቡ። ከታሳሪዎቹ መካከል ሁለቱ በዋስ ሲለቀቁ፣ አርባዎቹ የፊታችን ሰኞ ፍርድ ቤት እንዲቀርቡ ቀጠሮ ተሰጥቶባቸዋል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ታይዋን በቻይና ጥቃት ቢደርስባት ሊከላከሉላት እንደሚችሉ ተናገሩ። ቻይና በበኩሏ ዩናይትድ ስቴትስ በታይዋን ጉዳይ ለምታደርገው እንቅስቃሴ ጥንቃቄ ብታደርግ ስትል አሳስባለች። ዜናው በዝርዝር የኢትዮጵያ መንግሥት አሸባሪ ያለው የህዝባዊ ወያኔ ሓርነት ትግራይ ህወሓት ለወታደራዊ ማሰልጠኛነት ሲጠቀምበት የነበረው ቦታ ዛሬ የአየር ጥቃት ኢላማ መሆኑን አስታወቀም። ዛሬ የአየር ድብደባ ተፈጸመበት የተባለው ቦታ ቀደም ሲል የኢፌድሪ መከላከያ ሰራዊት ማሰልጠኛ እንደነበር በኢፌድሪ የመንግስት ኮሚኒኬሽን አገልግሎት በማህበራዊ የመገናኛ ገጹ ጠቅሷል። ቦታውን ህወሓት ከስልጠና ባሻገርም የወታደራዊና መገናኛ ማዘዣ ማዕከሉ አድርጎ ሲጠቀምበት መቆየቱንም አክሏል። ሮይተርስ የዜና ወኪል በበኩሉ የህወሓት ቃል አቀባይ ጌታቸው ረዳ ካልታወቀ ስፍራ በሳተላይት ስልክ የአየር ድብደባው መፈጸሙን ማረጋገጣቸውን አስነብቧል። ተጨማሪ ማብራሪያ ለመስጠት መልሼ እደውላለሁ ማለታቸውንም ሮይተርስ ዘግቧል። የመቀሌው ዘጋቢያችን ሚሊዮን ኃይለስላሴ ደግሞ ዛሬ ረፋዱ ላይ አምስት ሰዓት ተኩል ሲል የአውሮፕላን ድምፅ መስማቱንና ጥቃቱ ከመቀሌ ደቡባዊ አቅጣጫ በተለምዶ መቀሌ ዩኒቨርሲቲ አሪድ ካምፓስ ተብሎ በሚታወቀው አካባቢ መሆኑን ገልጧል። በሰው ላይ የደረሰ ጉዳት ስለመኖሩ ባደረገው ማጣራት የተገኘ ነገር አለመኖሩንም አክሏል። የመንግስት ኃይሎች መቀሌን ከአየር ሲደበድቡ የዛሬው በዚህ ሳምንት አራተኛ ቀኑ ነው። በዚህ ሳምንት ሰኞ፣ ረቡዕና ሐሙስም የአየር ድብደባዎች ተካሂደዋል። የአሜሪካ መንግሥት ለተፈናቀሉ የአማራ ክልል ነዋሪዎችና በህዋት ታጣቂዎች ስር ለሚገኙ ወገኖች እርዳታ እንደሚሰጥ አስታወቀም። በኢትዮጵያ የአሜሪካ አምባሳደር ጊታ ፓሲ የተመራ የልዑካን ቡድን ዛሬ በአማራ ክልል የሚገኙ ተፈናቃዮችን ጎብኝቷል። ቡድኑ ዛሬ ከሰዓት በፊት የክልሉን ወቅታዊ ሁኔታና የተፈናቃዮችን አያያዝ አስመልክቶ ከክልሉ ርዕሰ መስተዳድር ዶክተር ይልቃል ከፋለ ጋር ባህር ዳር ከተማ ውስጥ ተወያይቷል። ቡድኑ በባህር ዳር አካባቢ የሚገኙ የተፈናቃይ ጣቢያዎችን ከጎበኛ በኋላ ዛሬ አምባሳደር ጊታ ፓሲ ቀጣዩን ተናግሯል። በጦርነቱ ምክንያት የተፈናቀሉ የአማራ ተፈናቃዮችን ጎብኝተናል። በጦርነት ቀጠና ያሉ ሰዎች ሁሌም ለችግር የተጋለጡ ናቸው። በጦርነት ወቅት ንጹሕ ውሃ የለም፣ ምግብ የለም። ዛሬ የተነጋገር ነው የተፈናቃዮችን ስቃይ ለመቀነስ ጦርነቱ መቆም አለበት በሚለው ላይ ነው። ይህ የአሜሪካ አቋም ነው። እኔም ይህንኑ ነው የምደግመው። በዩኤስ ኤድ የሰብአዊ እርዳታ ጉዳዮች ቢሮ ረዳታ አስተዳዳሪ ሳራ ቻርልስ በበኩላቸው ድርጅታቸው እርዳታ ለማቅረብ መዘጋጀቱን ገልጧል። የተፈናቀሉና በጦርነት ቀጠና ውስጥ ያሉ ኢትዮጵያውያን ያሳስቡናል። በአማራ ክልል ለተፈናቀሉና በህወሓት ቁጥጥር ስር ላሉ ወገኖች የዕለት እርዳታ ለማቅረብ እንሰራለን። የኢትዮጵያ መንግስት በተደጋጋሚ እንዳስታወቀው ከህዝባዊ ወያኔ ሓርነት ትግራይ ህወሓት ጋር ምንም አይነት ድርድር አይደረግም ብሏል። በመንግስትና በህወሓት ኃይሎች መካከል ዛሬም ደቡብ ወሎ አንዳንድ አካባቢዎች ውስጥ ጦርነቱ ቀጥሎ መዋሉን መረጃዎች እንደሚያመለክቱ የባህር ዳር ወኪላችን አለም ነው መኮንን የላከልን ዜና ይጠቁማል። የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራር የችሎት ሂደትን ትናንት አቋርጦ ሲወጡ በፖሊስ ቁጥጥር ስር የዋሉ አርባ ሁለት የችሎት ታዳሚዎች ዛሬ ፍርድ ቤት ቀረቡ። ከነዚህ መካከል ሁለቱ በዋስ ሲለቀቁ አርባዎቹ የፊታችን ሰኞ ፍርድ ቤት እንዲቀርቡ ቀጠሮ ተሰጥቶባቸዋል። ዛሬ ጠዋት በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ችሎት ስለቀረቡት አርባ ሁለቱ ሰዎች እስር የባልደራ ስለ እውነተኛ ዲሞክራሲ ፓርቲ ጠበቃ ሄኖክ አክሊሉ ለዶቼቬሌ ቀጣዩን ተናግሯል። ሁከትና ብጥብጥ ለማስነሳት ሲሞክሩ ያስፋቸው መንግስት የለም ይላሉ፣ ፍትህ የለም ይላሉ። ይህ ደግሞ መንግስት ባለበትና ፍትህ ባለበት ሀገር ማስረጃ ና በትልት ለማስረሻት ስለሆነ በዚህ ተፈሪያቸዋለ ማደራጅባቸው ማስረጃ ለ በዚህ ለፍርድ ቤት አቅርቦነ ሰር ይሄ የተገቢነት ያለው እንዳልሆነ ምላሻችን ለፍርድ ቤቱ ሰጥተናል። ፍርድ ቤቱ ጉዳዩን ካየ በኋላ ከአርባ ሁለት ተጠርጣሪዎች ውስጥ ሁለቱ ዛሬ ዛሬውኑ በአንዳንድ ሺህ ብር ዋስትና እንዲወጡ የተቀሩት ግን ለጥቅምት አስራ አምስት ቀጠሮ ተሰጥቶበታል። የታሰሩት የችሎት እድምተኞች ትናንት ጥቅምት 11 ቀን 2014 ዓ ምት በልደታ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብርና ሕገ መንግስታዊ ጉዳዮች ወንጀል ችሎት ላይ አቶ እስክንድር ነጋ ችሎቱ ላይ በማረሚያ ቤት ውስጥ ጉዳት ደርሶባቸው ችሎት ላይ አለመቅረባቸውን ሲሰሙ በለቅሶ በመታጀብ እንወጣለን በማለት ተነስተው ለመውጣት የሞከሩ ናቸው። በወቅቱ የችሎቱ ዳኞች ታዳሚዎች ችሎቱን ደፍረው ለመውጣት ሙከራ ማድረጋቸው ተገቢ እንዳልሆነ ከገለጹላቸው በኋላ ታዳሚዎች ከችሎቱ መውጣት ከፈለጉ ግን በሰላም እንዲወጡ ጠይቋቸዋል። ታዳሚዎቹም የዳኞቹን ፈቃድ ከሰሙ በኋላ ችሎቱን በሰላም አቋርጠው ወጥተው ነበር። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨው የዶቼ ቬለ ዲደብልዩ ሬዲዮ ዜና ነው። የሀረሪ ክልላዊ መስተዳድር ምክር ቤት ዛሬ ከሰዓት በኋላ ባካሄደው መስራች ጉባኤ ክልሉን ባለፉት ሶስት ዓመታት ሲመሩ የቆይቱን አቶ ኦርዲን በድሪን የክልሉ ርዕሰ መስተዳድር ወይዘሮ ሚስራ አብደላን የክልሉ ምክትል ርዕሰ መስተዳድር አድርጎ ሾመ። ጉባኤው አቶ ሱልጣን አብዱ ሰላምን የክልሉ ምክር ቤት አፈ ጉባኤ፣ እንዲሁም አቶ አሪፍ መሐመድን የምክር ቤቱ ምክትል አፈ ጉባኤ አድርጎ ሾሟል። በክልሉ ምክር ቤት ዛሬ ጠዋት ይካሄዳል የተባለው መስራች ጉባኤ ምክንያቱ በይፋ ባልተገለጸ ምክንያት ጠዋት ሳይካሄድ መበተኑ ታውቋል። ጉባኤው ያልተካሄደው በክልሉ የተካሄደው ምርጫ ሙሉ በሙሉ ያሸነፈው ብልጽግና ፓርቲ በመሰረቱት የቀድሞቹ የአረሪ ብሔራዊ ሊግ ሀብሌ እና የኦሮሞ ዲሞክራሲያዊ ፓርቲ ኦዲፒ መካከል ባለ አለመግባባት ሳይሆን እንዳልቀረ አስተያየታቸውን ለዶቼ ቬለ የሰጡ ነዋሪዎች ጠቁሟል። ሰባት የፖለቲካ ፓርቲዎች በተሳተፉበትና በሐረሪ ክልል ባሳለፍነው መስከረም 20 ቀን 2014 ዓም በተካሄደው ምርጫ ተወዳዳሪ የነበሩት ሌሎች የፖለቲካ ፓርቲዎች ምርጫውን ሙሉ በሙሉ ካሸነፈው የብልጽግና ፓርቲ ጋር በጋራ ለመስራት ፍላጎት እንዳላቸው መግለጻቸውን መዘገባችን ይታወሳል። ከቀትር በኋላ የተደረገው ጉባኤ ሌሎች የካቢኔ ሹመቶችን ማጽደቁን የድሬዳዋ ወኪላችን መሳይ ተክሉ የላከልን ዜና ይጠቁማል። የሱማሊያ ፕሬዝዳንትና ጠቅላይ ሚኒስትር እጅግ የተራዘመው የአገሪቱ ምርጫ ስለሚቀላጠፍበት መንገድ ተስማሙ። ሁለቱ የሱማሊያ ከፍተኛ ባለሥልጣናት በአገሪቱ የጸጥታና ደህንነት አዳዲስ ሹማምንትና ሽረት ላይ ባለመስማማት ለወራት የገቡበት ውዝግብ ለአገሪቱ መረጋጋት ብርቱ ፈተና ደቅኖ ቆይቷል። የአገሪቱ ብሔራዊ መረጃ ደህንነት ኤጀንሲን ማን ይምራው የሚለውም ዋነኛው የውዝግባቸው ሰበብ ሆኖ መቆየቱ ይነገራል። ሆኖም ፕሬዚዳንት ሙሐመድ አብዱላሂ ሙሐመድ እና ጠቅላይ ሚኒስትር ሙሐመድ ሁሴን ሮብሌ የምርጫ ሂደቱን ለማቀላጠፍ መስማማታቸውን ትናንት ማምሻውን በጋራ በሰጡት መግለጫ ማሳወቃቸውን የፈረንሳይ ዜና አገልግሎት ዛሬ ዘግቧል። በሚቀጥሉት ጥቂት ሳምንታት ውስጥም የሶማሊያ ፌዴራል ግዛቶች ለታችኛው ምክር ቤት ምርጫ እንዲጀምሩ ጥሪ ማስተላለፋቸውን የዜና ምንጩ ጠቅሷል። የሁለቱ ባለሥልጣናት ሽኩቻ ባለፈው መስከረም ወር ላይ ከረር ብሎ የታየው ጠቅላይ ሚኒስትሩ የሶማሊያ የስለላ ኃላፊን ሲያሰናብቱና ፋርማጆ በመባል የሚታወቁት ፕሬዝዳንቱ የጠቅላይ ሚኒስትሩን ውሳኔ በመቀልበስ የተሻሩትን ባለስልጣን የብሔራዊ ደህንነት አማካሪ አድርገው ሲሾሙ ነበር። ፕሬዚዳንቱ የምርጫ ሂደቱ እስኪጠናቀቅ ድረስም የጠቅላይ ሚኒስትሩን የመወሰን ስልጣን ማንሳታቸውን፣ ቅሬታውን ይበልጥ አስፍቶት ቆይቶ ነበር። የአውሮጳ ህብረት አባል ሀገራት መሪዎች የጀርመን መራሒተ መንግስት አንጌላ ሜርክልን ዛሬ በህብረቱ የመጨረሻ ጉባኤያቸው ከመቀመጫቸው በመንሳት በደማቅ ጭብጨባ ተሰናበቷቸው። የ67 ዓመቷ መራሄ መንግስት ላለፉት 16 ዓመታት በቆዩበት የስልጣን ዘመናቸው የኅብረቱ አባል አገራት ወደ ማዕከል ፖለቲካ እንዲያተኩሩ ጥረት አድርጓል። በዚህም የዩናይትድ ስቴትስ የቀድሞ ፕሬዚዳንት ባራክ ኦባማ በተንቀሳቃሽ ምስል መልእክታቸው መሃሉ ብዙ ወጀቦችን የተቋቋመ ነው ሲሉ አንጌላ ሜርክልን አወድሷል። በአጠቃላይ 107 የአውሮፓ ኅብረት ጉባኤዎች ላይ ለተሳተፉት መራሄ መንግስት አንጌላ ሜርክል የአውሮፓ ኅብረት አባል አገራት መሪዎች ዛሬ ረፋዱ ላይ ይፋዊ ያልሆነ የሽኝት ስርዓት በዝግ አድርገውላቸዋል። ታኅሳስ 7ና 8 ቀን በሚኖረው ቀጣዩ የአውሮፓ ህብረት ጉባኤ ምናልባት ሜርክል በሌላ ምራይ መንግስት ይተኩም ይሆናል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ታይዋን በቻይና ጥቃት ቢደርስባት ሊከላከሉላት እንደሚችሉ ተናገሩም። ፕሬዚዳንቱ ቻይና የታይዋንን ፍላጎት በሚጋፋ ተግባሯ የምትቀጥል ከሆነ ዩናይትድ ስቴትስ ታይዋንን ለመጠበቅ ቁርጠኛ ናት ብሏል። ቻይና በበኩሏ ዩናይትድ ስቴትስ በታይዋን ጉዳይ ለምታደርገው እንቅስቃሴ ጥንቃቄ ብታደርግ ስትል አሳስባለች። ፕሬዚዳንት ጆ ባይደን ትናንት በሲኤንኤን ቴሌቪዥን በተላለፈ ውይይት ላይ ታይዋን ከቻይና ጥቃት ቢደርስባት አሜሪካ ምላሽ ትሰጥ እንደው ተጠይቀው ነው አሁን ለዚያ ኃላፊነት አለብን ያሉት። የአሜሪካ መከላከያ ሚኒስትር ሎይድ ኦስቲንም አገራቸው የታይዋን ጦር ኃይልን እንደምትረዳ ዛሬ ተናግሯል። ይሁንና ፕሬዚዳንቱ እንዳሉት የአሜሪካ በታይዋን ላይ የሚቃጣ ጥቃትን በጦር ኃይሏ ትመክታለች ትሞታለች የሚለውን የፕሬዚዳንቱም አባባል ግን መከላከያ ሚኒስትሩ ከማረጋገጥ ተቆጥቧል። ይህ ዶይቼ ቬለ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። የኢትዮጵያ መንግሥት አሸባሪ ያለው ሕወሓት ቡድን ለወታደራዊ ማሰልጠኛነት ሲጠቀምበት የነበረው ቦታ ዛሬ የአየር ጥቃት ኢላማ መሆኑን አስታወቀም። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ታይዋን በቻይና ጥቃት ቢደርስባት ሊከላከሉላት እንደሚችሉ ተናገሩ። ቻይና በበኩሏ ዩናይትድ ስቴትስ በታይዋን ጉዳይ ለምታደርገው እንቅስቃሴ ጥንቃቄ ብታደርግ ስትል አሳስባለች። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።